አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የኢንተርኔት ተደራሽነት እገዳ ፈተና እስከሚያልቅበት ጊዜ ድረስ እንደሚቀጥል ተገለጸ፣ ጥንታውያኑ ቅድመ ሰዎች በሁለት እግር ይራመዱ እንደነበር የሰላም ቅሬታ አካል ማረጋገጡ ታወቀ፣ የኬንያ ከፍተኛ ፍጥነት ያለው የባቡር መጓጓዣ ተመርቆ ተከፈተ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ፖስት ጋዜጣ ድረገጽ ኢትዮጵያ የሁለተኛ ደረጃ ትምህርት ቤት ፈተና ወረቀቶች በማህበራዊ ሚዲያ እንዳይወጡ ለመከላከል ስትል የድረገጽ ተደራሽነት ቢያንስ እስከ መጪው ሐሙስ ድረስ እንደዘጋች ትላንት አንድ የመንግሥት ባለሥልጣን ገለጹ። በብዙ መቶ ሺዎች የሚቆጠሩ የሁለተኛ ደረጃ ተማሪዎች ፈተና የሚወስዱበት ጊዜ ደርሷል። ባለፈው ዓመት የፈተና ወረቀቶች ተሰርቀው በድረገጾች በተሰራጩበት ወቅት መንግሥት የፈተናውን ጊዜ ለማስተላለፍ ተገዷል። አሁን የኢንተርኔት ተደራሽነት የተዘጋው ታዲያ ባለፈው ዓመት የሆነው እንዳይደገም ነው ሲሉ በመንግስት ኮሚኒኬሽንስ ጉዳይ የሕዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ ለሮይተርስ የዜና አገልግሎት መናገራቸውን የኒውዮርክ ፖስት ጋዜጣ ድረገጽ ዘግቧል። አቶ መሐመድ ገዳው የሚነሳበትን ጊዜ በውል ባይናገሩም ፈተና እስከሚያልቅበት ጊዜ ድረስ የሚዘልቅ መሆኑን እንደገለጹ ድረገጹ ጠቁሟል። ባለሥልጣኑ አያይዘውም የተቋረጠ የሶሻል ሚዲያ ተደራሽነት እንጂ ለአይሮፕላኖች በረራ መመዝገቢያ ኢንተርኔት የሚያስፈልጋቸው የባንኮች ስራ አልተቋረጠም ብለዋል። የሮይተርስ የዜና አገልግሎት ማኞች ዋይፋይና ተንቀሳቃሽ ስልክ የኢንተርኔት ተደራሽነት መዘጋቱን፣ የኤምባሲዎችና የዓለም አቀፍ ድርጅቶች የኢንተርኔት ተደራሽነት ግን እንዳልተቋረጠ ማረጋገጡን የኒውዮርክ ፖስት ጋዜጣ ድረገጽ ጠቅሷል። አምናና አቻምና ኢትዮጵያ ውስጥ ተቃውሞ ይካሄድ በነበረበት ወቅትም የኢንተርኔት ተደራሽነት ዘግታ እንደነበር ዘገባው አስነብቧል። አያይዞም ዘገባው ነቀፌታዎች እንደሚሉት መረጋጋት በሌለባቸው ሶማሊያና ሱዳን መሀል ያለችው ጠቃሚ የምዕራብ ሀገሮች አጋር ሀገር በብሔራዊ ጸጥታ ሰበብ ነጻነትን ትገድባለች ይላል የኒውዮርክ ፖስት ጋዜጣ ድረገጽ። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የ3.3 ሚሊዮን ዓመታት ዕድሜ ያላት ህፃን ልጅ ቅሪት አካል ለተመራማሪዎች የሰው ልጅ አዝጋሚ ለውጥን ለመረዳት እድል እንደከፈተላቸው ይገልጻል። በኢትዮጵያ ሰላም፣ በተቀረው ዓለም ደግሞ ዲኪካ ቤቢ የሚል መጠሪያ የተሰጣት ህፃን ቅሪተ አካል መጀመሪያ በሰሜን ምስራቅ ኢትዮጵያ የተገኘው የፊቷ ቅሪተ አካል ሲሆን ተመራማሪው ዘረሰናይ ዓለምሰገድ እንዳዩት ታሪካዊ ግኝት መሆኑን ገምተው እንደነበር ጽሑፉ ይገልጻል። እንደገመቱትም ከዚያ በኋላ መንጋጋዋ፣ የጭንቅላቷ ክፍል የትከሻዋ ክፍሎችና የጎን አጥንቷ ቀስ በቀስ እንደተገኙ፣ ዋናው ነገር ደግሞ ከዚህ ቀደም በተገኙት ቅሪተ አካላት ባልታየ መልኩ የተሟላ አከርካሪ አጥንት መገኘት መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ሰላም ከተገኘች ለ17 ዓመታት የሚጠጋ ጊዜ ያለፈ ቢሆንም በአርኪዮሎጂ ማለት በሰው ልጅና በቅድመ ሰው ጥናትና ምርምር ታሪክ ውስጥ በተለይም የሰው ልጅ አዝጋሚ ለውጥን በመረዳት ተግባር እጅግ በጣም ትልቅ ግኝት ከሚባሉት መካከል ሆኖ መቀጠሉን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አውስቷል። የሰላም ቅሪተ አካል ስለ ጥንታውያኑ ዘመዶቿ ብዙ ለመማር ያስቻለ ነው። በተለይም ግን የሚያስገርመው ግኝት ቆሞ ለመሄድ የሚያስችለው አከርካሪ አጥንቷ መሆኑን አቶ ዘርዕሰናይ ዓለምሰገድ ማስረዳታቸውን ጽሑፉ ገልጿል። በእሷ ዘመን የነበሩት ዘመዶቿ ምን ይመስሉ እንደነበረ አቶ ዘርዕሰናይ ሲያስረዱ አንድ የጥንቱን የሚያሳይ ማሽን ተገኝቶ ጥንታውያኑ ሰዎች ተሰልፈው ቢታዩ ዝንጀሮ በሁለት እግር እየሄደ ነው እንዴ ባልክ ነበር ሲሉ ተመራማሪው አቶ ዘርሰና የዓለምሰገድ መናገራቸውን ጽሑፉ ገልጿል። በያዝነው ሳምንት በብሔራዊ ሳይንስ አካዳሚ መጽሔት ላይ ታትሞ የወጣው ግኝት የአከርካሪው አጥንት አሰላለፍ፣ ቁጥሩና አቀማመጡ የሰዎችን አይነት እንደሚመስል ለመጀመሪያ ጊዜ ለማወቅ መቻሉን ያሳያል። በእርግጥ የቀደሙት ጥንታውያን ዝርያዎችም ቢሆኑ ቆመው በሁለት እግር ይራመዱ እንደነበር የሳይንስ ጠቢባን የሚያውቁት ነገር ቢሆንም የሰላም አከርካሪ አጥንት ክፍሎች ናቸው ጥንታውያኑ ሰዎች በሁለት እግር ይሄዱ እንደነበር ለማረጋገጥ ያስቻሉት ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ። አቶ ዘርሰናይ ዓለም ሰገድን የመሳሰሉት የምርምር ምሁራን ጥናትና ምርምር የሚያካሂዱት የቅድመ ሰው ዘሮች በሁለት እግር መራመድ የጀመሩት መቼ እንደነበር ዛፍ ላይ መኖር የጀመሩበት ጊዜ ውሎ አድሮ ቆመው የሚራመዱና ሯጮች የሆንበት ተባዝቶ አፍሪቃን ሞልተው ወደ ተቀረው ዓለም ክፍሎች ለመስፋፋት የቻሉበት መቼና እንዴት እንደነበረ ለማወቅ መሆኑን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አስነብቧል። የሲኤንኤን ድረገጽ ላይ የወጣ ዘገባ በበኩሉ ምስራቅ አፍሪካ ከምን ጊዜም በበለጠ ተደራሽ ሆናለች በማለት ይጀምራል። ከኬንያ ነጻነት በኋላ ትልቁ የመሠረተ ልማት ውጥን የሆነው 3.8 ቢሊዮን ዶላር የፈጀው በቻይና የተሠራው ከፍተኛ ፍጥነት ያለው የባቡር ሀዲድ ለሁለት ዓመታት ያህል ሲገነባ ቆይቶ ስራ መጀመሩን ጽሑፉ አውስቷል። የ300 ማይል ርቀት ያለው የባቡር ሀዲድ ሞምባሳ ወደብን ከመዲናይቱ ናይሮቢ ጋር ያገናኛል። በቻይና የመንገድና የድልድይ ኮርፖሬሽን የተሠራው የባቡር ሀዲድ ዘጠና ከመቶ የሚሆነው የመስሪያው ገንዘብ ከቻይናው ኤግዝም ባንክ የተገኘ ብድር ሲሆን ኬንያ እንደ አውሮፓ አቆጣጠር በ1963 ዓ ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የሀገሪቱ ትልቁ ውጥን ነው። ሀገሪቱ ራስ ገዝነቷን ካረጋገጠችበት እለት በመነሳት ማዳርካ ኤሌክትሪክ በሚል ተሰይሟል፤ ይላል ጽሁፉ። የኬንያው ፕሬዚደንት ኡሁሩ ኬንያታ አዲሱ ባቡር ተመርቆ ሲከፈት ባደረጉት ንግግር ከአንድ መቶ ዓመት በፊት የተሰራውን ሉነቲክ ኤክስፕረስ የተባለውን የባቡር ሃዲድ ሳይጠቅሱ አላለፉም። ከ122 ዓመታት በኋላ አሁን የምናከብረው ሉነቲክ ኤክስፕረስን ሳይሆን ማዳራካ ኤክስፕረስን ነው። ይህም የኬንያን ታሪክ ለመጪዎቹ 100 ዓመታት ማስተካከል ይጀምራል። ከዚህ ችለት ጋር በመተሳሰሪ ኩራት ይሰማኛል ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሁፍ ጠቁሟል። የባቡር ሀዲዱ ናይሮቢ ላይ አይገታም። ውላድሮ በምዕራብ ኬንያ በኩል ስድስት የምስራቅ አፍሪካ ሀገሮችን ያገናኛል። በአሁኑ ወቅት በአውራ ጎዳና ብቻ የሚተማመነውን የክልሉ ገበያንና ንግድን ይከፍታል። ለኬንያ አዲስ የአምራችነትና ወደ ውጭ የመላክ ዕድል ያዳብራል ሲሉ አሊካን ሳቹ የተባሉ ተንታኝ ማስረዳታቸውን ዘገባው ጠቁሟል። አዲሱ የባቡር ሀዲድ ያረጀውን በቅኝ አገዛዝ ወቅት የተሰራውን በጣም አዝጋሚና የማያስተማምን የነበረውን የባቡር ሀዲድ ይተካል። በድሮው ባቡር አንድ ቀን ተኩል ያህል ይወስድ የነበረው ጉዞ አሁን በአዲሱ ባቡር በአራት ተኩል ሰዓታት ሊደረስበት እንደሚቻል ዘገባው ጠቁሟል። ከምስራቅ አፍሪቃ ትልቁ ከሆነው ሞምባሳ ወደብ ከሚወጡት ጭነቶች ግማሽ የሚሆነውን ያጓጉዛል ተብሎ ይጠበቃል። የድሮው ባቡር ግን አምስት ከመቶውን ብቻ ነበር የሚያጓጉዘው። ያም ሲባል ግን ውጥኑ ችግር አልገጠመውም ማለት አይደለም። የአዲሱ ባቡር የምረቃ ስነ ስርዓት ከመደረጉ ጥቂት ቀናት በፊት ዱርዬዎች የተወሰነውን የባቡር ሀዲድ ክፍልን ማበላሸታቸውን፣ የጣቢያዎች ምልክቶችንና የውጭን አጥር መሰባበራቸውን ጽሁፉ ገልጿል። ፕሬዚደንት ኬንያታ ታዲያ እንዲህ አይነት ተግባር የሚፈጽሙት ሰዎች በሞት እንዲቀጡ አዛለሁ። የሞት ቅጣት በዕድሜ ልክ እስራት እንዲለወጥ አድርጌ ያለሁ ይሁንና የፕሬዝዳንትነት ስልጣኔ ህጉን የመመለስ መብት ይሰጠኛል። ስለሆነም መሰረተ ልማቱን በማበላሸት የሚከሰቱ ሰዎች አምላክ ይቅር ይበለኝና እንዲሰቀሉ የሚፈቅድ ህግን አጸድቃሉ ሲሉ መናገራቸውን የሲኤንኤን ድረገጽ ላይ የወጣው ጽሁፍ አውስቷል። ለአዲሱ የባቡር ሀዲድ የወጣው ገንዘብም ከጅቡቲ ወደ ኢትዮጵያ የሚያመራው የባቡር ሀዲድ ካስወጣው በእያንዳንዱ ኪሎ ሜትር ዋጋ በእጥፍ የተወደደ መሆኑ ራሱ ጥያቄ ሳያስነሳ አልቀረም። የዱር አራዊት ጉዳይም ትልቅ ችግር ሆኗል። ይህን ያክል ግዙፍ የሆነ መሠረተ ልማት መገንባቱ ኬንያ በዓለም ደረጃ ከታወቀው የዱር አራዊት ጥበቃዋ ጋር ሚዛን የመጠበቅ ብቃቷን ፈትኗል። በባቡር ሃዲዱ ግንባታ ወቅት ቢያንስ አስር ዝሆኖች በባቡሮች እንደተገደሉ ዝሆኖቹን አድኑ የተባለው መንግስታዊ ያልሆነ ድርጅት መናገሩን የሲኤንኤን ድረገጽ ላይ የወጣው ጽሑፍ አስነብቧል።